ዛሬ እንዳልኳችሁ የምንማረው ስለ እርገት ነው። አጠር ያለ ነው የምንማረው፣ ብዙ አላበዛባችሁም። እንዳልኳችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ከቤተ ክርስቲያናችን አበይት በዓላት አንዱ ነው። አለ ምክንያት አይደለም። በዓሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር መመላለሱ አብቅቶ ወደ ሰማይ ያረገበትን ብቻ የሚያሳይ አይደለም። ስፍራ የቀየረበት ብቻ አይደለም። ከእርገቱ ጋር አብሮ የተከናወነ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ መጀመሪያ የታየው ለቅዱሳት አንስት ነበር። እናም ከነዚያ መካከል ደግሞ በተለይ መጀመሪያ ያየችው ማርያም መግደላዊት ነበረች። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንደምናገኘው መግደላዊት ማርያም ከሞት የተነሳው እሱ ክርስቶስ ኢየሱስ እንደሆነ ባየች ጊዜ መምህር ሆይ ብላ ጠጋ ስትለው ኢየሱስ ምን ነበረ ያላት ገና ወደ አባቴ አላረኩምና አትንኪኝ። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎዋል ብለሽ ንገሪ ነበር ያላት። ወደ አባታችሁ ሄዳለሁ፣ ወደ አምላካችሁ ሄዳለሁ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በማረጉ ለኔና ለናንተ የሆነልን ነገር አለ። ደቀ መዛሙርቱም ይሄንን የተገነዘቡ ይመስላሉ። ከወንጌላት ውስጥ የጌታን እርገት በሚገባ ሰፋ አድርጎ የገለጸልን ሉቃስ ነው። ሌሎች ማለት በተዘዋዋሪ መንገድ ገልጸዋል። ለምሳሌ ዮሐንስ አሁን ያነበብኩላችሁ ላይ አርጋለሁ ብለሽ ንገሪያቸው ብሏል። ግን እርገቱን እንዴት እንዳረገ አልጻፈም። ማቴዎስም ማርቆስም ማቴዎስም ማርቆስም ዮሐንስም የጻፉት በተዘዋዋሪ መንገድ ነው። ሉቃስ ግን ሲጽፍልን ምን ይላል? የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እስከ ቢታንያም አወጣቸው ይላል። ዛሬ ቅዳሴ ላይ የተነበበልን ወንጌል ያ ነው። እስከ ቢታንያም አወጣቸው እጆቹንም አንስቶ ባረካቸው ሲባርካቸውም ወይንም እየባረካቸው እያለም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ላለፉት አርባ ቀናት ከደቀ መዛሙርቱ ጋር ነበረ። ምን ሲሰራ ነበረ? ዮሐንስ አፈወርቅ ይህንን ሲመልስ ምን ይላል? የእግዚአብሔርን መንግስት ለደቀ መዛሙርቱ እያስተማራቸው ነበር ይላል። የእግዚአብሔርን መንግሥት እያስተማራቸው የሐዋርያ ሥራ ምዕራፍ አንድ ላይም ይሄንኑ ሀሳብ እናገኛለን። ምክንያቱም ቀርበው መንግስትን የምትመልሰው መቼ ነው ብለው ደቀ መዛሙርቱ ጌታን ይጠይቁት ነበርና በቤተ ክርስቲያናችን ትውፊት መጽሐፈ ኪዳንን ጌታ ለሐዋርያቱ ያስተማራቸው በእነዚህ አርባ ቀናት ውስጥ ነው ተብሎ ይነገራል ወይንም እንማራለን አባቶቻችን እንዲህ ብለው ነው የሚያስተምሩን መጽሐፈ ኪዳንን ትምህርተ ህዋዓትን በእነዚህ አርባ ቀናት ውስጥ ነው ለደቀ መዛሙርቱ ያስተማራቸው ይላሉ አባቶቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። ማረጉ፣ ቅድም እንዳልኳችሁ፣ ከቦታ ቦታ የመቀየር ነገር በምድር የነበረው ወደ ሰማይ ወጣ የሚል ከሆነ ትርጉም የለውም። ነገር ግን ያ ብቻ አይደለም። ወደ ሰማይ ሲወጣ ያ ከሰማይ የወረደው የሰው ልጅን ሥጋ ምን ብሎ ተዋህዶ መዋሃድ ብቻ አይደለም። ስለ ሰው ልጆች ደሙን ምን አድርጎ አፍሶ፣ ተሰቅሎ፣ ተገርፎ፣ ሞቶ፣ ተቀብሮ፣ ተነስቶ ነው ወደ ሰማይ ያረገው። አባቶቻችን የእምነት አዋጃችንን የሃይማኖት አንቀጻችንን ሲነግሩን፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ምን አለ? ተነሳ። በአርባኛውም ቀን ወደ ሰማይ ምን አለ? አረገ። በአባቱም ቀኝ ተቀመጠ። ይሄንን ነው መያዝ ያለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ ስንል ወደ ሰማይ ወጣ በሚል አይደለም የምንይዘው። ከዚህ በፊት ወደ ሰማይ የተነጠቁ አሉ። ኤልያስ ተነጥቋል ወደ ሰማይ። ከዚህ በፊት ወደ ሰማይ የተነጠቁ አሉ። እዝራ ተነጥቋል ወደ ሰማይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ መውጣት ብቻ ሳይሆን በለበሰው ሥጋ በተዋህዶ በእግዚአብሔር አብ ቀኝ ተቀመጠ። ሐዋርያው ቅዱስ ጳውሎስ ወደ ኋላ በምንጠቅሰው መጽሐፉ ላይ ምን ይላል? ወደ ሰማይ ወጣ ሁሉ በሁሉም ሆነ ይላል። ወልደ እግዚአብሔር ኢየሱስ ክርስቶስ ይህን ክቡር ይህን የተዋረደውን ስጋችንን አክብሮ ይህን ስጋችንን ተዋህዶ ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ይህ ለእኛ ምን ትርጉም አለው? ያ ዓመተ ፍዳ ያ ዓመተ ኩነኔ ተሻረ፣ ዘመን ተለወጠ። ካአሁን በኋላ ይህ ስጋ ምድር ላይ ብቻ ቀሪ አይደለም። ካሁን በኋላ ይህ ስጋ ለሞት ብቻ የተሰጠ ለኃጢአት ብቻ የተሰጠ አይደለም። ቅዱስ ጳውሎስ በሮሜ ምዕራፍ ሰባት ላይ እንዳለው ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል አለ። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ሰውነት የእኛን ባሕሬ ከሞት ማዳን ብቻ ሳይሆን ይህን ባሕርያችንን ባሕሬ አድርጎ ይህን ገንዘባችንን ገንዘብ አድርጎ እሱን ተዋህዶ እሱን ለብሶ ወደ ሰማይ በክብር አረገ። ስሙ ይክበር ይመስገን። እናም በአባቱ ቀኝ ምናለ ተቀመጠ። ለዚህ ነው በእምነት አንቀጻችን ላይ ይሄንን የምንናገረው፣ ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ባረገበት ጊዜ የሆነውን ነገር ሉቃስ እንደገና በሐዋርያ ሥራ ምዕራፍ አንድ ቁጥር ዘጠኝ ጀምሮ ይነግረናል እስከ ቁጥር 11 ድረስ እንዲህ ይላል። እነርሱ እያዩት ይላል። ሐዋርያቱ ሐዋርያቱ ብቻም አይደለም በዙሪያ ያሉት ሰዎች እያዩት። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮትነቱን ሲያሳይ ስንት ሰዎች ብቻ ነበሩ? ሶስት ሰዎች ጴጥሮስ ያዕቆብና እህ ዮሐንስ በእርገቱ ግን ሐዋርያቱ በሙሉ ነበሩ። በእርገቱ ግን መቶ ሀያው ቤተሰብ ነበሩ። እና እነሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። እነዚህ ሁለት ሰዎች የተባሉት እነማን ናቸው? መላእክት ናቸው። መላእክት ናቸው። እርገቱ ለሰው ልጆች ያመጣው ነገር ታላቅ ስለሆነ የመላእክት ብስራት አስፈላጊ ሆነ። ተዚላችሁ እንደሆነ በልደቱ መላእክት ነበሩ። ስብሃት ለእግዚአብሔር በሰማያት እያሉ እየዘመሩ ለሰው ልጆች ታላቅ ነገር እንደ ተደረገ ሊያበስሩ መላእክት ነበሩ። በትንሳኤው መላእክት ነበሩ ሞት ለዘላለም እንደተረገጠ ሊነግሩን ሞት ለዘላለም መውጊያው እንደተሰበረ ሊነግሩን መላእክት ነበሩ። በእርገቱ መላእክት ነበሩ። ኋላ ደግሞ በምጽአቱ መላእክት ይመጣሉ። አደል እንዴ? በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል ነው የተባለ። መላእክት ነበሩ በእርገቱ። ለምን ይህ ሲያርግ ያየነው አምላክ ይህ ሲወጣ ያየነው አምላክ ሁሉ በሁሉ እንደሆነ ኋላም በክብሩ እንደ በፊቱ በመዋረድ እንደ በፊቱ በአጭር ቁመት በጠባብ ደረት በመወሰን ሳይሆን ኋላ በክብሩ እንደሚመጣ ሊነግሩ መላእክቱ በእርገቱ ቀን መጥተው ነበር። ምን አሉ? እነሆ ወደ ሰማይ ትኩር ብለው ሲመለከቱ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ወደ ሰማይ ሲወጣ እንዳያችሁት እንዲሁ ይመጣል። በዮሐንስ ራእይ ምዕራፍ አንድ ላይ ቅዱስ ዮሐንስ በደሴተ ፍጥሞ ሆኖ የእግዚአብሔር ምስጢር ተገልጦለት ሲያይ ምን ነበረ ያለው? አዎ ይመጣል እንዲህ ነው ያለው። አዎ ይመጣል። የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። አዎ ይመጣል። ይህ አንድ ቀን ሊመጣ ያለው አምላክ ነበር። በግርማ በክብር ወደ ሰማይ ያረገው በይባቤ መላእክት፣ በእልልታ በደስታ ወደ ሰማይ ያረገው ወደ ሰማይ አረገ በአባቱም ቀኝ ተቀመጠ። የሚቀጥለው ሳምንት ላይ የእርገቱን ዋና በረከት እናያለን። የሚቀጥለው ሳምንት ምንድን ነው? ጳራቅሊጦስ አጽናኝ ማለት ነው። ጳራክሌቶስ ማለት በግሪክኛው አጽናኝ ማለት ነው። ጠበቃ ማለት ነው። መንፈስ ቅዱስ ነው በዚህ ስም የተጠራው። በአረገ በአስረኛው ቀን ከሙታን በተነሳ በስንተኛው በሀምሳኛው ቀን በአባቱ ቀኝ የተቀመጠው ከሙታን የተነሳው የክብር ባለቤት እርሱ ወደ ሰማይ ወጥቶ ስጦታን ለሰው ልጆች ሁሉ ምን አደረገ? ላከ ከስጦታም በላይ የሆነውን ስጦታ እሱ ማን ነው? መንፈስ ቅዱስ ነው። እሱን በሚቀጥለው ጊዜ እንማራለን። ስለዚህ ቅዱስ ጳውሎስ እርገቱና የሚቀጥለው ሳምንት የምናከብረውን ታላቅ በዓል አገናኝቶ ሲናገር ምን አለ? ነገር ግን ኤፌሶን ምዕራፍ አራት ቁጥር ሰባት ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋን ሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ወጣ ማለትስ ምንድ ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይላል። ቅዱስ ዮሐንስ አፈወርቅ ሲነግረን ሐዋርያው ቅዱስ ጳውሎስ ወደፊት የሚነሱትን መናፍቃንን ዝም ያሰኝ ዘንድ ወደ ሰማይ የወጣው ከሰማይ የወረደው ነው። ወደ ሰማይ የወጣው ያው ከሰማይ ምን ያለው ነው የወረደው ነው። ምክንያቱም በዚህ ዘመንም የሚናገሩ አሉ። የለም ወደ ሰማይ የወጣው ክርስቶስ አይደለም፣ ኢየሱስ አይደለም፣ ረቆ ተኖ ሌላ አይነት አካል ነው የወጣው ይላሉ። ይህ እንዳይሆን ምን አለ? ወደ ሰማይ የወጣው ያው ከሰማይ እህ የወረደው ነው። ግን ወደ ሰማይ ሲወጣ ዝም ብሎ አይደለም ይወጣው። በእርገቱ ወደ ሰማይ ሲወጣ ምርኮን ማርኮ ነው ይላል። ምርኮን ማረከ ስጦታንም ለሰው ልጆች ሰጠ። ማንንም ነው በደሙ በከበረ ደሙ ፈሳሽነት የገዛል። በወርቅ ወይም በብር አይደለም በወርቅ ወይም በብር አይደለም፣ በጉልበት አይደለም፣ በኃይል አይደለም። በፍቅሩ የገዛን በፍቅሩ የማረከን እነማንን ነው? እኛን ነው። እኛን ነው ተሸክሞ በእጅ ወዳልተሰራች ወደ ሰማያዊቷ ድንኳን ይዞ የሄደው እኛን ነው። ስለዚህ እርገቱ እኛ ራሳችን አንድ ቀን በእጅ ወዳልተሰራችው የእግዚአብሔር መንግሥት እሱን አምላካችንን ተከትለን እንደምንሄድ እርሱን አምላካችንን ተከትለን እንደምንጓዝ የሚያሳየን የሚያስተምረን ነው። በዚህ ምክንያት ቤተ ክርስቲያናችን የጌታችን የመድኃኒታችን የኢየሱስ ክርስቶስን እርገት በታላቅ ደስታ በታላቅ ክብር ታከብራለች። ወደ ላይ ወደ ሰማይ ከፍ ከፍ ባልኩኝ ጊዜ፣ ወደ ላይ ከፍ ከፍ ባልኩኝ ጊዜ፣ ከምድር ወደ ላይ ከፍ ከፍ ባልኩኝ ጊዜ ሁሉን ወደ እኔ እስባለሁ ነው ያለው። እሱ አብነት ሆኖን ሞትን ድል አድርጎ ከሙታን ተነስቶ ወደ ሰማይ ሄዶ በአባቱ ቀኝ እንዳለ ሁሉ እኛም ደግሞ በርሱ የምናምን ሁሉ የዚህን ዓለም ፈተና ድል አድርገን የዚህን ዓለም ነገር ድል አድርገን ከርሱ ጋር ለዘላለም በሰማይ እንኖራለን። በዚህም ምክንያት ምን እንላለን? ከሐዋርያው ጋር እኛስ ሀገራችን እ በሰማይ ነው እንላለን። የተወደዳችሁ አባቶቼ፣ እናቶቼ እርገቱ የሰጠን ትልቁ በረከት ይሄ ነው። እርገቱ የሰጠን ታላቅ ነገር ይሄ ነው። ሀገር ሰጥቶናል። የዚህን ዓለም መከራ የምንቋቋምበትም አንዱ መጽናኛችን ይሄ ነው። እኛስ ሀገር በሰማይ አለ። በዚህም ምክንያት በቅዳሴያችንም ሆነ በጸሎታችንም በአባቶቻችንም ምዕዳን ላይ እንደምናየው ላዕለ ይኩን ህሊናክሙ ህሊናችሁ ሐሳባችሁ የት ይሁን? በሰማይ ይሁን። ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ላይ ደግሞ ምን ይለናል? በላይ ያለውን እሹ፣ በላይ ያለውን ፈልጉ፣ በሰማይ ያለውን እንጂ እምድሩን አይደለም ይለናል። ምክንያቱም እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ ስፍራን ያዘጋጅልን ዘንድ ነውና ወደ ሰማይ የሄደው በአባቱም ቀኝ በክብር የተቀመጠው። እሄዳለሁ ስፍራንም ደግሞ ምን እላችኋለሁ? አዘጋጅላችኋለሁ ብሎናል። በዚህ ዓለም ስፍራ ላይ ኖረን ይችላል። በሰዎች ዘንድ ስፍራ ላይ ኖረን ይችላል። የዚህ ዓለም ሕይወት የዚህ ዓለም ነገር ትግል ሊሆንብልን ይችላል። ነገር ግን አምላካችን በክብር በማድረጉና በአባቱ ቀኝ በመቀመጡ ለእኔና ለእናንተ ሀገር አዘጋጅቶልናል። ስለዚህ ዛሬ የእርገቱን በረከት ያላገኘን ሰዎች አንሁን። የእርገቱን በረከት ያላወቅን ሰዎች አንሁን። አገር አልባ ተስፋ አልባ የሆኑ ሰዎችን አንምሰል። በዚህ ዓለም ላይ እግዚአብሔር የሌላቸው ሰዎች፣ በዚህ ዓለም ላይ መድኃኒት አዳኝ የሌላቸው ሰዎች ተስፋ የሌላቸው ሰዎች ናቸው። ተስፋቸው ሁሉ ያለው እዚህ ዓለም ላይ ነው። ስለዚህ ለመግደልም፣ ለማሰርም፣ ለመዝረፍም፣ ለመሸመቅም ወደ ኋላ አይሉ። ወንድማቸውን እንደምንም አድርገው አታለውም፣ ሰርቀውም፣ ምንም ብለው በዚህ ዓለም ለመኖር ይፈልጋሉ። ምክንያቱም ተስፋቸው፣ ነገራቸው በሙሉ ያለው እዚህ ነው። አገራቸው እዚህ ነው። እኔና እናንተ ግን አንድ ነገር እናውቃለን። ይህ ዓለም፣ አዎ እግዚአብሔር ሰጥቶናል፣ ግን ለጽድቅ ለቅድስና የምንኖርበት ዓለም ነው ራሳችንን ወደ ፍጽምና የምናሳድግበት ዓለም ነው። ለምን እውነተኛ የሆነውን የደስታ ኑሮ፣ እውነተኛ የሆነውን የሰላም ኑሮ፣ እውነተኛ የሆነውን የልልታ ኑሮ የምንኖረው ወደ ሰማይ ካረገው በአባቱ ቀኝ ካለውና ለእኛ ስፍራ ካዘጋጀልን እኛን ከሚጠብቀን ከአምላካችን ከኢየሱስ ክርስቶስ ጋር እንደሆነ እናምናለን። ዮሐንስ በራእዩ የነገረን ይሄ ነው። ያን ጊዜ ሐዘን አይኖርም። እንባዎች ሁሉ ከአይን ምን ይላሉ? ይታበሳሉ። በዚያ ለቅሶ የለም፣ በዚያ ጭቅጭቅ የለም፣ በዚያ ህመም የለም። እና እርገትን ስናከብር የጌታችን የመድኃኒታችን የኢየሱስ ክርስቶስን ወደ ሰማይ ማድረግ ስናርፍ ስናስብ፣ እግዚአብሔር ያዘጋጀልንን ሀገር እናስብ። ሳናውቀው ሀሳባችን በእውነት በእግዚአብሔር ቤት እናገለግላለን የምንለውም ሁላችንም፣ ምዕመኑም፣ ወንዱም፣ ሴቱም፣ ትልቁም ትንሹም፣ ሳናስበው ሀሳባችን በምድራዊ ነገር ተይዟል። በጣም የሚያስጨንቀን የሚያስለቅሰን ምድራዊ የሆነው ነገር ነው። እንቅልፍ የሚያሳጣን ምድራዊ የሆነው ነገር ነው። ዛሬ ግን አይናችንን እናንሳ ወደ ሰማይ ከፍ ከፍ ያለውን ደመና የተቀበለችውን እናስበው። ቅዱስ ዮሐንስ አፈ ወርቅ በቅዳሴው ላይ ያለውን አስቡ፣ ሕሊናችሁ በሰማይ ይሁን። የቆማችሁበትን ቦታም አስተውሉ። የቆማችሁበትን ቦታ አስተውሉ። ይህ ቦታ ስሙን መጀመሪያ፣ ምእመናን የሚሰበሰቡበት ቦታ መጀመሪያ የተሰየመው ቤቴል ተብሎ ነው፣ የእግዚአብሔር ቤት ተብሎ እና ያችን ቦታ ያይቆም ምንድን ነበረ ያላት? ይህች የሰማይ ደጃፍ ናት ነው ያለሁ። የምድር ነገርን የምንተራመስበት ስለምድር ነገር የምንጨነቅበት ሳይሆን የሰማይ ደጃፍ ነች ነው ያለው። የቆማችሁበትን ቦታ አስተውሉ የሰማይ ደጃፍ ከሆነች እንግዲያውስ የሚከብደንን ሸክማችንን የሚጨንቀንን ሸክማችንን አስወግደን ከሱ ጋር እኛም በክብር ከፍ ከፍ እንድንል ከሱ ጋር አብረን እንድንሆን ከርሱ ጋር አብረን ደስ እንዲለን ልባችንን ወደ ላይ ወደ ሰማይ እናንሳ። እግዚአብሔር አምላክ ከእርገቱ በረከት ሁላችንንም ያሳትፈን። ክብርና ምስጋና ለተቀደሰው ስሙ ይሆን። አሜን